of America and dem mesh etiopia ka america dum radio tabia. ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 1 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። ዜጎቻችን ወደ ተለያዩ የአረብ ሀገራት መካከለኛው ምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል። አቶ ግርማ ሸለመ የሰራተኛና ማህበራዊ ጉዳይ ሚኒስቴር ቃል አቀባይ ናቸው። ወደ አረብ ሀገሮች ለስራ ስለሚሄዱ ኢትዮጵያውያን ለቪኦኤ ከተናገሩት የተቀነጨበ ነው። ዘገባ አለን። ከተለያየ ቦታ ከተለያየ አቅጣጫ ኢኮኖሚስት ደግሞ የሲኢኦ እና በዛ በላይ ደረጃ ያሉት ሰዎች ናቸው። እዚህ ኢቨንት ላይ የሚመጡ ዲሲዥን ሜከርስ ወሳኞች ናቸው። አቶ አዲስ አለማየሁ ናቸው የሰማችኋቸው። 251 የሚባል የግንኙነት ወይም ኮሚኒኬሽንስ ኩባንያ ስራ አስኪያጅ ናቸው። ዘ ኢኮኖሚስት ስለሚያዘጋጀው ጉባኤ ኢትዮጵያ ወይም ሳሚት ኢትዮጵያ ከተናገሩት የተወሰደ ነው። በስፋት ጠብቋቸው። ዩ ረፕሬዘንት ዘ ኤነርጂ ዘ ኦፕቲሚዝም ዘ ስትሬንግዝ እናንተ የመላ አፍሪካን ኃይል፣ የወደፊት ብሩህ ተስፋ፣ ጥንካሬና እጣ ፈንታንም ነው የምትወክሉ። የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። እኚህ ደግሞ የሰማችኋቸው ምሽቱ ካሉን ዘገባዎች አንዱ ናቸው። የአፍሪካ ወጣት መሪዎች የማንዴላ ዋሽንግተን ፌሎሺፕ ስብሰባ ማጠቃለያ ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል። እንደምን አምሽታቸዋል። ቀጣይ የዩናይትድ ስቴትስ ፕሬዚዳንት ለመሆኑ ውድድር ውስጥ ከገቡት 17 ሪፐብሊካን ተፎካካሪዎች አስሩ ትናት ማታ የመጀመሪያ ክርክራቸውን አደረጉ ይላል ዘጋቢያችን ጂም አሎን። በትናንቱ የሪፐብሊካኖች የመጀመሪያ ዙር ክርክር ትልቅ ትኩረት የተደረገው በዶናልድ ትራምፕ ላይ መሆኑን የገለጠው ጂም ማሎን በእርግጥም እሳቸው ራሳቸውም ቢሆኑ ከዛ ትኩረት ሳቢ ሁኔታ ውስጥ ሊወጡ አልፈልጉም ብሏል። ነገር ግን እርሳቸው ብቻ ነበሩ ከአስሩም ተፎካካሪዎች መካከል መጨረሻ ላይ የሪፐብሊካኖች እጩ ሆኖ የሚቀርበውን ሰው ያልደገፉ ወይም ደግሞ እንደ ሶስተኛ ነጻ ፓርቲ ሆኖ ለመቅረብ ፍላጎት ያላሳዩ ብሏል ጂም ማሎን በዘገባው። ከኢራን ጋር የተደረሰውን የኒኩሌር ስምምነት አንድ ታዋቂ የዲሞክራቲክ ፓርቲ አባል በብርቱ ነቀፉት። ስምምነቱ በምክር ቤቱ አባላት ተቀባይነት እንዲያገኝ ፕሬዚዳንት ባራክ ኦባማ ብርቱ ጥረት እያደረጉ መሆናቸው ይታወቃል። የፕሬዚዳንት ኦባማ ከፍተኛ ደጋፊ ከሆኑት መካከል አንዱ የሆኑት ዲሞክራቱ ሴናተር ቻክ ሹመር አውጥቼና አውርጄ ካሰብኩበት በኋላ አዝናለሁ፣ ከተቃዋሚዎቹ ጋር ለመቆም ወስኛለሁ አሉ። ይሁዲው የኒውዮርክ ሴናተር ሹመር በተቃራኒ ጎራ መሰለፍ ይፋ የሆኑት ከኒውዮርኩ ሌላው ይሁዲ ዲሞክራት ኤልየት ኤንግል ስምምነቱን በመቃወም መግለጫ ካወጡ በኋላ መሆኑም ታውቋል። በአንድ የሳውዲ መስጊድ ውስጥ በአጥፍቶ ጠፊ የቦምብ ፍንዳታ ለተገደሉት 15 ሰዎች ኃላፊው እኔ ነኝ ይላል እዚያው ሳውዲ የሚገኝ አዲስ የእስላማዊ መንግስትን ባይ ነውጠኛ ቡድን አባል የሂጃዝ ክፍለ ሀገር ኢስላማዊ መንግስት አባል መሆኑን የሚናገረው ይኸው ቡድን አብሃ ከተማ ውስጥ በሚገኘው መስጊድ ምእመናን ጸሎት ላይ እንዳሉ ፍንዳታው እንዳደረሰ ተናግሯል። አብሃ በጦርነት ከምትታመሰው የመን ድንበር ጋር በምትዋስነው የደቡብ ሳውዲ አረቢያ ከተማ አጠገብ ትገኛለች። ጥቃቱን የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጽኑ አውግዞ፣ ራሱን እስላማዊ መንግስት የሚለው አማጺ ቡድን ለአንድና ለመጨረሻ ጊዜ መወገድ እንዳለበትም የምክር ቤቱ አባላት በአንድ ድምፅ ተስማምተዋል። የአፍጋኒስታን የሰላምና የእርቅ ድርድር መቀጠል እንዳለበት ያሳሰበችው ፓኪስታን ለጊዜው የተቋረጠውም በታሊባኑ መሪ ሙላህ ኦማር ሞት ምክንያት መሆኑን አስታውቃለች። የመከላከያ ሚኒስትሩ ከዋጂያ አሲፍ ለብሔራዊ ምክር ቤት ጉባኤ ባሰሙት የመንግስታቸው የፖሊሲ መግለጫ፣ ታሊባኑ መሪ የሞተው ፓኪስታን ውስጥ ነው የሚለውን ክስ አስተባብለዋል። ይህ ነገር በድጋሜ ይህን ነገር አሉ ሚኒስትሩ፣ በድጋሜ ማስረገጥ እፈልጋለሁ። ሙላህ ኦመር አሁንም ሆነ ቀደም ሲል ይሙት፣ የሞተው ግን የተቀበረው ፓኪስታን ውስጥ አይደለም። በዚህ አወዛጋቢ ጉዳይ ውስጥ እጃችን ማስገባትም አንፈልግም ብለዋል። የፓኪስታን ባለስልጣናት ባለፈው ሳምንት ኦማር በፓኪስታኗ ካራቺ ውስጥ በሚገኝ ሆስፒታል ሲታከም ቆይቶ እንደ አውሮፓ አቆጣጠር በ2013 እንደሞተ ይፋ ተደርጓል። በመጨረሻም ታይዋንም ብርቱ ስጋት ላይ የጣለ ከፍተኛ ማዕበል ዛሬ ማምሻውን እንደሚከሰት ተገለጠ። ዜናው አበቃ። አመሰግናለሁ አዲሱ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባችን እናልፋለን። ላልተወሰነ ጊዜ እንዲቆም የተደረገው የአረብ ሀገሮች የሥራ ስምሪት ጉዞ በመጪው ዓመት የመጀመሪያ ወራት እንደሚከፈት የሠራተኛና ማኅበራዊ ጉዳዮች ሚኒስቴር አስታውቋል። እስክንድር ፍሬው የመስሪያ ቤቱን የህዝብ ግንኙነት ዳይሬክተር አቶ ግርማ ሸለመን አነጋግሯል። ዘገባው ይቀጥላል። በቤት ሠራተኝነትና በሌሎችም የሥራ መስኮች ለመቀጠር ወደ መካከለኛው ምስራቅ አገራት የሚሄዱ ኢትዮጵያውያን በርካታ ናቸው። እናም እነዚህ የአረብ አገራት የኢትዮጵያውያኑ መዳረሻ ሆነው ቆይተዋል። በ2001 ዓ ም በወጣው የግል ስራና ሰራተኛ ማገናኘት አዋጅ ቁጥር 632 መሰረት የሚንቀሳቀሱ ከ400 በላይ ኤጀንሲዎችም ኢትዮጵያውያኑን ወደ መካከለኛው ምስራቅ በመላክ ስራ ላይ ተሰማርተው ነበር። በህጋዊ መንገድ ከተቋቋሙት ኤጀንሲዎች በተጨማሪ በህገ ወጥ መንገድ የሚጓዙት ለአደጋ የሚጋለጡትን በርካታ ናቸው። በእነዚህ ዜጎች ላይ የሚደርሰው እንግልትና በደልም ለጆሮ አዲስ አይደለም። ይህንኑ መነሻ ያደረገው የኢትዮጵያ መንግስት ወደ እነዚህ የአረብ አገራት የሚሄዱ የስራ ስምሪት ጉዞዎችን ካገደ ከአንድ አመት በላይ ተቆጥሯል። በዚህ ጊዜ ውስጥም የዜጎችን ደህንነት የበለጠ ያስጠብቃሉ የተባሉ ሁለት አዋጆች ሲረቀቁ ቆይተዋል። አንደኛው አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁን የሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ግርማ ማሸለመ ለቪኦኤ አስታውሰዋል። በቅርቡ በፍትሕ ሚኒስቴር ተዘጋጅቶ የጸደቀ አዋጅ ያለ፣ ይህም አዋጅ የህገወጥ የሰዎች ዝውውርና ስደትን ለመከላከል የሚያስችል አዋጅ ማለት ነው። ይሄ በቅርቡ ሰኔ 26 አካባቢ ለህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ጸድቆ ስራ ላይም እንዲውል ተደርጓል። ይሄ አዋጅ በህገ ወጥ የሰዎች ዝውውር አዘዋዋሪዎች ላይ ከፍተኛ ቅጣት የሚጥል ነው እስከ ሞት ድረስ እስከ ሞት ድረስ እስከ ሞት ፍርድ እስከ ሞት ፍርድ ድረስ የሚያስጠል አዋጅ ጸድቆ ስራ ላይ ውሏል። ከ2001 ዓ ም ጀምሮ ሲሰራበት የቆየውንና የግል ስራና ሰራተኛ ማገናኘት አዋጅ የሚባለውን የሚተካው አዲሱ የውጭ ሀገር የስራ ስምሪት አዋጅ ደግሞ በሚቀጥለው ዓመት መጀመሪያ እንደሚጸድቅ አቶ ግርማ ጠቁመዋል። የስራ ስምሪትን በቀጥታ የሚመለከተው ይሄኛው አዋጅ መጓዝ ለሚፈልጉ ዜጎች መስፈርቶችን እንደሚያስቀምጥም አብራርተዋል። ይሄ አዋጁ አዲሱ አዋጅ በዋናነት ከስልጠና ጋር ተያይዞ ለዜጎቻችን ምን አይነት ስልጠና ማግኘት አለባቸው። ቀደም ስል በነበረው አዋጅ ይሰጥ የነበረው ስልጠና በጣም አጭር ነው። ስልጠና ሳይሆን የቅድመ ጉዞ ገለጻ ፕሪዲፓርቸር ኦሪንቴሽን የምትባለች እሷም፣ የግማሽ ቀን ገለጻ ነች። የማስተዋወቅ ነው። ነገር ግን በአሁኑ ሰዓት ቢያንስ ከአንድ ወር እስከ ሶስት ወር የሚዘልቅ በሁለት መስኮች ዘርፎች፣ ማለትም በሀውስ ኪፒንግ እና በኬርጊቪንግ ላይ የስልጠና በቤት አያያዝ ና በህጻናት እንክብካቤ ነው። ከህጻናት ሊሆን ይችላል አረጋዊና አረጋዊያት ሊሆን ይችላል። በእነዚህ እንክብካቤ ላይ ስልጠና የመስጠት የሚሰጥ ስልጠና ነው የተዘጋጀው እየተዘጋጀ ያለው በተለይ በአራቱ ክልሎች ማለትም በአማራ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦች ና በትግራይ በተለይ እነዚህ አካባቢ ስደት የሚበዛበት የውጭ ሀገር ስራ ስምሪት የሚበዛበት ከመሆኑ ጋር ተያይዞ በእነዚህ አራቱ ክልሎችና በሁለቱ ከተማ መስተዳድሮች በድሬዳዋና አዲስ አበባ ለመስጠት የተለያዩ ከትምህርት ሚኒስቴርና ቴክኒክና ሙያ ማሰልጠኛ ተቋም ጋር በመሆን ካሪኩለም ተቀርጿል። ስርአተ ትምህርት ተቀርጾ ዜጎቻችን ከዚህ ቀደም የነበረው ባለመማራቸው ሰልጥነው ባለመሄዳቸው ከአሰሪዎቻቸው ጋር የማይስማሙበት ሁኔታ ነው የነበረው። አሰሪው ለሚከፍለው ክፍያ ተመጣጣኝ ስራ ነው የሚፈልገው። ሰልጥኖ ካለመሄዳቸው ደግሞ ከአሰሪዎቻቸው ጋር የማይገነ የማይስማሙበት ሁኔታ ነው የነበረው። ከዚህ ላይ ግን አቶ ግርማ፣ ስልጠናው የሚሰጠው አሁን ገለጻው የሚሰጠው በእናንተ እንደነበረ አስታውሳለሁ። በሰራተኛና ማህበራዊ ጉዳይ ሚኒስቴር ነው የግማሽ ቀን ገለጻ የተሰጣቸው የነበረው ወደ ተለያዩ የመካከለኛው ምስራቅ ሀገራት የሚሄዱ ኢትዮጵያውያን በአብዛኛው ሴቶች እና አሁን ግን በአዲሱ አዋጅ መሰረት ስልጠናውን የሚሰጠው እናንተ መስሪያ ቤት ሆኖ ይቀጥላል፣ ወይስ ቅድም ያሏቸው ከአራት መቶ በላይ ኤጀንሲዎች ብለዋል። እርግጥ እንደገና መመዝገብ እንዳለባቸውም ሰምተናል። ማን ነው የሚሰጠው ይህን ስልጠና? ህጋዊ የሆነው ፍቃድ የሚያወጡ ኤጀንሲዎች በራሳቸው የሚሰጡ ስልጠና ይኖራል። የሚልኩትን ሰው መብቱ፣ ደህንነቱ፣ ክብሩ እንዲጠበቅ በሰላም ሄዶ ሰርቶ እንዲመለስ ኤጀንሲው በራሱ የሚሰጣቸው ስልጠናዎች፣ የሚሰጣቸው ምክሮች በራሱ ይኖሯል። ነገር ግን እንደ መንግስት ዜጎቻችን ወደ ተለያዩ የአረብ ሀገራት መካከለኛው የምስራቅ ሀገራት ለስራ በሚሄዱበት ጊዜ ሰልጥነው መሄድ አለባቸው በሚል ሁኔታ ከትምህርት ሚኒስቴር ቴክኒክና ሙያ ጋር በመነጋገር ካሪኩለም ተዘጋጅቷል። በእነዚህ ክልሎች ባሉ ቴክኒክና ሙያ ተቋማት ነው ስልጠናው የሚሰጠው፣ በእነዚህ ቅድም በጠቀስኳቸው በአራቱ ክልሎችና በሁለቱ ከተማ መስተዳድሮች ባሉ ቴክኒክና ሙያ ተቋማት በካሪኩለሙ መሰረት ይሰለጥናሉ። እነዚህ ልጆች ሰለጠኑ ማለት እንደ መንግስት በቀጥታ ውጪ ለመላክም አይደለም። ይህም ወደ ተለያዩ የአረብ ሀገራት በሚሄዱበት ጊዜ ሰልጥኖ ማሄዱ አንዱ ሆነው ነገር ግን በሀገር ውስጥም በዚህ መስክ በሚፈጠረው ስራ እንዲሳተፉ ለማድረግም ጭምር ነው። ሶ እነዚህ ልጆች በሚሰለጥኑበት ጊዜ ከሌሎች ተቋማት ጋር የስራ አፓረንት ይወጣሉ። ተግባር ላይ ልምምድ የተግባር ላይ ልምምድ በሚወጡበት ጊዜ እዛው ሊቀጠሩ የሚችሉበት ሁኔታ ይኖራል። እዛው የሚቀሩበት ሁኔታ ሊኖር ይችላል። የስራ እንትን በመፍጠር የማገነ በማገናኘት ይኖራሉ። ዞሮ ዞሮ ስልጠናው ያው በቴክኒክና ሙያ ተቋማት በአሰልጣኞች አማካኝነት የሚሰጥ ይሆናል። በኢትዮጵያ መደበኛ ትምህርት ውስጥ እስከዚህ ክፍል የተማረች የሚላለው ለምሳሌ አዋጁ ደሞዛቸው ይታያል። የትምህርት ደረጃቸው ይጠቀሳል። የስልጠና ሁኔታዎች ይኖራሉ። በአጠቃላይ የዜጎቻችንን መብትና ደህንነት ክብር ሊያስጠብቁ የሚችሉ ነገሮች እንዲያቅፍ ተደርጎ ነው አዋጁ የተዘጋጀው። ለስራ ስምሪት እንደሚሄዱት ኢትዮጵያውያን ሁሉ እነርሱን የሚልኩት ኤጀንሲዎችም ተጨማሪ መስፈርቶችን እንዲያሟሉ አዋጁ ይጠይቃል። ይሄው የውጭ ሀገር የስራ ስምሪት አዋጅ በሕዝብ ተወካዮች ምክር ቤት ሲታይ መቆየቱንና በመጪው የ2008 ዓ ም መጀመሪያ ይጸድቃል ተብሎ እንደሚጠበቅ አቶ ግርማ ጠቁመዋል። በዚሁ በ2008 ዓ ም የመጀመሪያ ወራትም ወደ አረብ ራት የሚደረገው የስራ ስምሪት ጉዞ እንደገና እንደሚጀመር አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ጉባኤ የተሰኘና በሀገሪቱ የምጣኔ ሀብት ልዩ ልዩ ጉዳዮች ላይ የሚወያይ ዓለም አቀፍ ጉባኤ በመጪው ዓመት ጥቅምት ውስጥ ወይም በመጋባደጃው አካባቢ እንደሚካሄድ ተገልጿል። የጉባኤው አዘጋጅ ኢኮኖሚስት መጽሔት ነው። ለጉባኤው በኢትዮጵያ መዘጋጀት የተለያዩ የመጽሔቱ ደንበኞች ጥያቄ እና የኢትዮጵያ መንግስት ፍላጎትም ምክንያት መሆኑ ተነግሯል። መለስካቸው አመሃ ያጠናቀረው ዘገባ አለ። እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 28 ወይም ጥቅምት 18ና 19 2008 ዓ ም እንደሚካሄድ የሚጠበቀው ኢትዮጵያን ሳሚት በአማርኛ የኢትዮጵያ ጉባኤ ማለት ይቻላል። መነሻው በሀገሪቱ የሚታየው ፈጣን የኢኮኖሚ እድገትና የውጭ ባለ ሀብቶች በዚህ ምጣኔ ሀብታዊ እድገት ውስጥ ለመሳተፍ ያላቸው ብርቱ ፍላጎት እንደሆነ የዘኢኮኖሚስት የሁነቶች ወይንም ኤቨንስ የመርሃ ግብር ኃላፊ ማይክል ኦክስ አስረድተዋል። ማይክል ኦክስ እንዳሉት ከሆነ እንደ አውሮፓውያን ዘመን አቆጣጠር በ2014 ወደ ምስራቅ አፍሪካ ከገባው 6.8 ቢሊዮን ዶላር ቀጥተኛ የውጭ መዋለ ነዋይ 1.2 ቢሊዮን ዶላሩ ወደ ኢትዮጵያ የገባ ነው። ይሄ ደግሞ በዚች ሀገር ውስጥ ለመስራት ያለውን ከፍተኛ የውጭ ባለሀብቶች ፍላጎት ያሳያል ብለዋል ማይክል ኦክስ። ይህ ጉባኤ የተዘጋጀውም በእነዚህና በኢትዮጵያም መንግሥት ይሁንታ እንደሆነ ይናገሩና ዘ ኢኮኖሚስት የተሰኘው መጽሔት እነዚህን የመሳሰሉ ጉባኤዎች የሚሰናዱበትን ሁኔታ አብራርተዋል። አብዛኛውን ጊዜ ከአገሩ ምጣኔ ሀብት ሁኔታ ጋር ይያያዛል። ማለትም ፈጣን እድገት ከሚያስመዘግብ ጋር እንዲህ ያለ ምጣኔ ሀብት ባላቸው ሀገሮች ውስጥ ገብቶ ለመስራት ጠንካራ ፍላጎት ይታያል። በዘ ኢኮኖሚስት ሰፊ የሆነ ዓለም አቀፍ ተነባቢነት አለን። እንደ መልካም ዕድል ሆኖ የበዙ ከፍተኛ የንግድ ሥራ ኃላፊዎች ዘንድ እንደርሳለን። ለምንሠራው ሁሉ ደግሞ ለብዙ ባለድርሻዎች ትኩረት እንሰጣለን። ስለሆነም የሚያዳምጡን የንግዱ ማኅበረሰብ አባላት ብቻ አይደሉም። ፖለቲከኞች፣ ፖሊሲ ቀራጮች መንግስታዊ ያልሆኑ ድርጅቶችና የትምህርት ልህቃን የመሳሰሉትም ያዳምጡናል። ከዚያ ኢኮኖሚስት ጋር በአጋርነት ይህን ጉባኤ የሚያዘጋጀው 251 የተሰኘ የኮሚኒኬሽን አገር በቀል ኩባንያ ነው። የኩባንያው ባለቤትና ሥራ አስኪያጅ አቶ አዲስ አለማየሁ ለቪኦኤ እንደገለጹት ጉባኤው እንዲዘጋጅ የሚጠይቁት እነማን እንደሆኑና ለምንስ እንደሚጠይቁ አስረድተዋል። በጣም ብዙ ኢንትረስት አለ ኢትዮጵያ ውስጥ ኢንቨስት ለማድረግ ከተለያየ ቦታ ከተለያየ አቅጣጫ። ኢኮኖሚስት ደግሞ የሲኢኦ እና በዛ በላይ ደረጃ ያሉት ሰዎች ናቸው እዚህ ኢቨንት ላይ የሚመጡት ዲሲዥን ሜከርስ ወሳኞች ናቸው። መጥተው አይተው የአገር ሁኔታ ከተረዱ በኋላ ወደ ኢንቨስትመንቱ መግባት የሚፈልጉ ሰዎች ናቸው። እና እነሱ ናቸው ኢቨንቱን የሚጠይቁት። የዘ ኢኮኖሚስት ቡድን ዛሬ ረፋዱ ላይ በሸራተን ሆቴል በሰጠው ጋዜጣዊ መግለጫ ላይ ከተሳተፉት መካከል ከፍተኛ የፕሮግራም አርታኢ ኒኮላ ባውን ደግሞ የጉባኤውን ዋና ዓላማ አብራርተዋል። የጉባኤው ዓላማ የኢትዮጵያ መሪ ፖሊሲ አውጪዎችን፣ የንግድ መሪዎችን በኢትዮጵያ ውስጥ መዋለ ንዋያቸውን ሊያፈሱ ከሚፈልጉ ዓለም አቀፍ ኤክስፐርቶች ጋር ማገናኘት ነው። ኢትዮጵያ ሁለተኛውን የእድገትና የለውጥ እቅዷን ተግባራዊ ለማድረግ በምትንደረደርበት ወቅት ይህን ጉባኤ ማካሄዳችን መልካም አጋጣሚ እንደሆነ ይሰማናል። በመጪው መስከረም ወር ይህ እቅድ በይበልጥ ይብራራል። በዚህ የአንድ ቀን ተኩል ጉባኤ ላይ ብዙ ርዕሰ ጉዳዮችን እንዳስሳለን። እነዚህም ከግብርና እስከ ኃይል ምንጭና እስከ ፋብሪካ የሚዘልቁ ይሆናሉ። እንዳልኩትም በጉባኤው ላይ አያሌ ተናጋሪዎች ይኖራሉ። ክቡር ጠቅላይ ሚኒስትሩም የመክፈቻና የእንኳን ደና መጣችሁ ንግግር ሊያደርጉልን ተስማምተዋል። በዚህ ጉባኤ ላይ ትኩረት ከሚያገኙ ርዕሰ ጉዳዮች መካከል የወደፊቱ የኢትዮጵያ ምጣኔ ሀብታዊ እድገት እድል ምን ይመስላል? መንግስት መር የልማት ሞዴል ቀጣይነቱ ምን ያህል አስተማማኝ ነው? በአሁኑ ጊዜ የግሉን የምጣኔ ሀብት ዘርፍ ያጋጠሙት ተግዳሮቶችስ ምን ምን ናቸው ቁልፍ በሆኑ ምጣኔ ሀብታዊ መስኮች የመዋለነዋይ ፍሰትን ለማበረታታት መንግስት ከዚህ የበለጠ ምን ሊያደርግ ይችላል የሚሉና ሌሎችም ይገኛሉ። መለስካቸው አማሃ፣ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው፣ ተከታዩ ዘገባ ወደ ዋሽንግተን ዲሲ ይመልሰናል። እናንተ የነገ ሳይሆን የዛሬ መሪዎች ናችሁ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የአፍሪካ ወጣት መሪዎች ጅማሮን የማንዴላ ዋሽንግተን ፌሎሺፕ የዚህ ዓመት መርሃ ግብር ስብሰባ ከትናንት በስቲያ ከሰዓት በኋላ ዘግተዋል። ስብሰባው ከሰኞ እስከ ረቡዕ ለዘለቁት ቀናት ዋሽንግተን ዲሲ ውስጥ ተካሂዷል። በፕሬዚደንት ባራክ ኦባማ ነበር የተከፈተው። በመዝጊያው ስነ ስርዓት ላይ ተገኝቼ ነበረ። ፕሬዚደንት ባራክ ኦባማ የዛሬ ሦስት ዓመት ያስጀመሩት መርሃ ግብር ነው። የአፍሪካ ወጣት መሪዎች ጅማሮ ወይም በእንግሊዝኛ ስሙ ምሕፃር ያሊ እየተባለ ይጠራል። በዚህ መርሃ ግብር የሚታቀፉ በተለያዩ ዘርፎች የተሰማሩ የአፍሪካ ወጣቶች ወደ ዩናይትድ ስቴትስ እየዘለቁ በተለያዩ የትምህርት ተቋማት የመንግስት፣ የሕዝብና የግል መስሪያ ቤቶችና ንግዶች እንደዚሁም መደበኛ ዜጎች መኖሪያ አካባቢዎች እየተገኙ የአሜሪካን ሕይወት ልምድ ይቀስማሉ። አምስት መቶ ወጣት አፍሪካውያን መሪዎች የተሳተፉበት በማንዴላ ዋሽንግተን የተሰየመው ይህ የግንኙነት መርሃ ግብር ሁለተኛው ዙር ላለፉት ስድስት ሳምንታት ሲካሄድ ቆይቶ የማጠቃለያ ጉባኤውን ካለፈው ሰኞ እስከ ትናንት ረቡዕ በነበሩት ሶስት ቀናት ማጥፋት ተካሂዷል። በፕሬዚደንት ባራክ ኦባማ የተከፈተው ስብሰባ በመጪው የአፍሪቃ ትውልድ ላይ አቅምን ሁሉ የማዋልን አስፈላጊነት የዳሰሰ የተወካዮች ምክር ቤትና የህግ መወሰኛ ምክር ቤቱ አባላት የተገኙበት ልምዳቸውን ያካፈሉበት ከፕሬዚደንቱ ጋርም ውይይት የተካሄደባቸውን መድረኮች አስተናግዷል። ተሳታፊዎቹ በሦስቱ ቀናት ስብሰባቸው በቡድኖችና በአህጉራዊ አካባቢዎችም እየተከፋፈሉ በመንግሥት አስተዳደር ውስጥ የተጠያቂነትና የግልጽነት አስፈላጊነት፣ የሰብአዊ መብቶች ጥበቃ፣ ሥራ ፈጠራን በመደገፍ የምጣኔ ሀብት እድሎችን ማስፋት በሚሉ ርዕሶች ላይ ሰፋፊ ውይይቶች፣ የሐሳብና የልምድ ልውውጦች ተካሂደዋል። የግሉ ዘርፍ አባላትና መንግሥታዊ ያልሆኑ ተቋማት ኤክስፖ ከፍተው ራሳቸውን ከወጣቶቹ የአፍሪካ መሪዎች ጋር አስተዋውቀዋል። የዘንድሮው መርሃ ግብር ሲጠናቀቅ በተሳታፊዎቹ ከተገኙ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናት መካከል የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ የማነቃቂያና የራሳቸውንም ልምድ ያካፈሉበትን ንግግር አድርገዋል። እናንተ የመላ አፍሪካን ኃይል የወደፊት ብሩህ ተስፋ ጥንካሬና እጣ ፈንታንም ነው የምትወክሉ። ሚኒስትር ሊንዳ ቶማስ ግሪንፊልድ ከወጣቶቹ መሪዎች ከያሌ ተሳታፊዎች ጋር ሲነጋገሩና መልእክቶቻቸውን ሲያስተላልፉ የነበሩት እንደ ጓደኛ፣ እንደ ቅርብ ወዳጅ እንጂ እንደ አንድ የአሜሪካ ከፍተኛ ባለሥልጣን አልነበርም። ወጣቶቹ ባላቸው ተሰጥኦ በየዕለቱ ሲያሳዩቸው በነበሩ ተግባሮቻቸው ይበልጥ እያስደነቋቸው እንደሚሄዱ ይነግሯቸው ነበር። ቀልድም እየደባለቁ ይናገሩ ነበር። እነዚህ ወጣቶች የሚሳተፉበት መርሃ ግብር በኔልሰን ማንዴላ መሰየሙ ታላቅ ምሳሌነት ያለው መሆኑን ጠቁመው ከማንዴ ማንዴላ ጋር ስለተገናኙበት ሁኔታ ተናግረዋል። ማንዴላ ከስር ሲወጡ እርሳቸው ወደ ፓኪስታን ከፍተኛ ዲፕሎማት ተደርገው እንደነበርና ፓኪስታን ውስጥ አንዲት ጥቁር ከፍተኛ ዲፕሎማት ሆና መሾሟን ለመቀበል ያዳግታቸው እንደነበረ ባለሥልጣናቱ ብዙ ጊዜም ይህንን ለሀገሪቱ ባለሥልጣናት ማስታወስ እንደነበረባቸው አስታውሰዋል። ይህ ታዲያ ማንዴላ ለሕዝባቸው ዓለም ስላደረገው ትግል ምስጋና ለማቅረብ ከሀገር ሀገር ይዞሩ ነበርና እርሳቸው ወዳሉባት ፓኪስታንም ጎራ ያሉ ጊዜ እጅግ በርካታ ቁጥር በተሰበሰበበት አዳራሽ ሊንዳ ቶማስ ግሪንፊልድን አዘጋጆቹ ወስደው ከፊት እንዳስቀመጧቸው ማንዴላም ከመድረኩ ወርደው እያንዳንዱን ሰው ሲጨብጡ እርሳቸውንም መንግሥታቸው ስላደረገው አመስግነው እንደጨበጧቸው ተናገሩ። ከዛን ጊዜ ጀምሮ ታዲያ እጅንታ ጥቢ አላውቅም አሉ። ቶማስ ግሪንፊልድ የእጃቸው ልስላሴ የማንዴላ እስከ ዛሬ ይሰማኛል አሉ። ማንዴላ እስከ ዛሬ ይሰሙናል፣ አብረውንም አሉ ብለዋል። የማንዴላ የጥንካሬ ውርስ ጥቅም ለመላው ዓለም እንደሆነ የተናገሩት ግሪንፊልድ ወጣቶቹ የተሳተፉበት መርሃ ግብር ያንን የማንዴላ ውርስ እንደሚያቀዳጃቸው አመልክተዋል። እናንተ የዚያ ውርስ አካል ናችሁ። ሁላችንም የዚያ ውርስ አካላት ነን። ያንን ውርስ ኖረነዋል። ይህ መርሃ ግብር ለምን እንዲህ አይነት ኃይለኛ ስም እንደያዘና እናንተም የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች እንደሆናችሁ ምክንያት አለው። ምክንያቱም በተከታታይ እያስደነቃችሁን እንዳላችሁ ናችሁ። እናንተ የማንዴላ ዋሽንግተን ፌሎ ናችሁና ይህንን ስም በክብር ከፍ አድርጋችሁ ልትጠሩበትና ልትይዙት ይገባችኋል። በዚህ የያሊ መድረክ ላይ ወጣቶቹ ለፕሬዚዳንቱ ያቀርቧቸው የነበሩ ጥያቄዎች እንዳስደነቋቸው እርሳቸው በእነርሱ ዕድሜ እንዲህ አይነት ጠንካራ ጥያቄዎችን አንስተው የአሜሪካን ፕሬዚደንት ለመጠየቅ እድሉ እንዳልነበራቸው ወጣቶቹ ያንን ያደረጉት መሪዎች በመሆናቸውና መሪ ደግሞ ደፋር በመሆኑ እንደነበር ተናግረዋል። ሊንዳ ቶማስ ግሪንፊልድ በዚህ መርሃ ግብር ወቅት አርባ የሚሆኑ ተሳታፊዎችን የንግድ እቅዶች ማየታቸውንና ወጣቶቹን ማግኘታቸውን ወጣቶቹ ተወዳድረው ማሸነፋቸውንና ለመንቀሳቀሻም ከአሜሪካ አፍሪካ የልማት ፋውንዴሽን እያንዳንዳቸው የ250 ዶላር ሽልማ ሽልማት ማግኘታቸውን አመልክተዋል። እነዚህ ከአህጉሪቱ 22 ሀገሮች የወጡ የንግዱ ሀሳብ አፍላቂዎች ከትምህርት እስከ ታዳሽ ኤነርጂ፣ የሸክላ ሥራ፣ የንግድ ክህሎት ያሉትን አካባቢዎች የሸፈኑ መሆናቸውንም ተናግረዋል። ሚኒስትሯ ወደ አፍሪቃ ተጉዘውም በተሰጣቸው ጥሪት ያደረጉትን እንደሚያዩላቸው ቃል ገብተዋል። ያሊ ለወጣቶቹ ከሚያስገኘው ጥቅሞች መካከል ግንኙነት መሆኑንም ጠቁመዋል። እዚህ የምታደርጓቸው ግንኙነቶች፣ የምትፈጥሩት መረብ አፍሪካን ወደፊት ያስፈነጥራታል። ወጣቶቹ በብዙ መረጃ መታጠቃቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ፣ ለመሆኑ ያሊ ለወጣቶቹ የሰጣቸው ምንድን ነው? ተናግረዋል። ያሊ ያደረገው ምንድነው? ተጨማሪ ዘዴዎችን አስታጥቋችኋል። ክህሎቶቻችሁን ማድረቅ እንድትችሉ ለማኅበረሰቦቻችሁም አስተዋጽኦችሁን ማበርከታችሁን እንድትቀጥሉ የሚያስችሏችሁን ተጨማሪ አቅምና ሀብት ሰጥቷችኋል። ፕሬዚደንት ኦባማ አዲስ አበባ በነበሩ ጊዜ ከተናገሩት ቀንጭበው ለወጣቶቹ የአፍሪቃ መሪዎች አካፍለዋል። ፕሬዚደንቱ አፍሪካ የነበሩ ጊዜ ወጣቶቹ አሜሪካ ነበሩ። ፕሬዚደንቱ ያሉት ምንድን ነው? አዲስ ኃይል፣ አዳዲስ ሀሳቦች ያሏቸው ወጣቶች ይመሩ ዘንድ እድሉ ሊሰጣቸው ይገባል ነው ያሉት። ንግድም ስሩ አሉ ረዳት ሚኒስትሯ። በመንግስት መስሪያ ቤቶችም በህዝባዊ ተቋማትም ወይም በፖለቲካው መድረክ ስሩ። ይህ የፕሬዚደንቱ አባባል እርግጥና እውነት ነው። እናም አሉ ግሪንፊልድ፣ አንድ ነገር በግልጽ ልንገራችሁ። እናንተ የነገ መሪዎች አይደላችሁም። እናንተ የዛሬ መሪዎች ናችሁ። እናም በየሚሰማሩበት መስክ ሁሉ ወጣቶቹ ሐሳብ አፍላቂ ፋና ወጊና መሪ እንዲሆኑ እንደሚጠብቁባቸው ሚስ ግሪንፊልድ ወጣቶቹን አሳስበዋል። በዚሁ የመዝጊያው ሥነ ሥርዓት መድረክ ላይ ከኔልሰን ማንዴላ ጋር በቅርብ የሰሩት በቅርብ የሚያውቋቸውና ያወያዩቸውም የነበሩ የዛሬ የውጭ ጉዳይ መስሪያ ቤቱ የሕዝብ ዲፕሎማሲ ረዳት ሚኒስትር ሪቻርድ ስቴንገል እጅግ አነቃቂ ንግግር አድርገዋል። ከማንዴላ ጥንካሬዎች መካከል ጊዜ ሲለወጥ እውነት ሲቀየር ማንዴላም አስተሳሰባቸው ሰዎቻቸውንም መለወጥና ከጊዜው ገዢ እውነት ጋር ማስተካከል የሚችሉ ሰው መሆናቸውን በማስረጃ አስታውሰዋል። በመርሃ ግብሩ ላይ በኔልሰን ማንዴላ ሕይወት ላይ ያተኮሩ ጥናታዊ ፊልሞች ታይተዋል። በዘንድሮው የያሊ ዝግጅት ላይ በተለያዩ ዘርፎች የተሰማሩ 12 ኢትዮጵያውያን ተሳትፈዋል። በተለያዩ ዝግጅቶች እየያዝ ናቸው። እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ1431 መካከለኛ ሞገድ እየተላለፈላችሁ ያለውን የከሰኞ እስከ አርብ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ሙዚቃ እንጋብዛችሁ። አያሌው መስፍን ፍቅር አይደለም ወይ፣ የጽዮን ግርማ ምርጫ ነው። እነሆ ተጋበዙ። ን እስከ ምሽቱ አንድ ሰዓት ይቀጥላል። ጥቂት ደቂቃዎች ወይም ሰከንዶች ይቀሩናል። ለማንኛውም አንዳንድ አጠራጣሪ ያሉ መረጃዎችን ላካፍላችሁ። ከ468 እስከ 556 ዓ ም በኢትዮጵያ አቆጣጠር የኖረው ጣሊያናዊ ቀራጺ፣ ሰዓሊ፣ ገጣሚ፣ አርክቴክትእና መሐንዲስ ማይክል አንጀሎ አንድ የተናገረው ድንቅ አባባል አለ። ለዛሬ ተብሎ ወጥቶ ያገኘሁት ለብዙዎቻችን ከፍተኛው አደጋ ኢላማችን እጅግ ከፍ ብሎ በመራቁ ምክንያት አለመድረሳችን ሳይሆን እጅግ ዝቅ በማለቱ የምንነቃው መሆኑ ነው ብሎ ነበር ማይክል አንጀሎ። ነገ አዲስ አበባ ከፍተኛ ሙቀቱ 11 ዝቅተኛ ከፍተኛ ሙቀቱ 18 ዝቅተኛ 11 ዲግሪ ሴልሺየስ ይሆናል። ዝናባማና ነጎድጓዳማ ትሆናለች ይችላል። ከኢንተርኔት ያገኘሁት ትንበያ ዶላር፣ ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ78 ሳንቲም ተመንዝሯል። አበበ ቢቂላ በህይወት ቢኖር ኖሮ ዛሬ 81ኛ ዓመቱን ይጀምር ነበር። በ1927 ዓ ም ሐምሌ 30 ነበር የተወለደው። በ1947 ዓ ም ዛሬ የዛሬ 60 ዓመት ማለት ነው፣ ሶኒ ኩባንያ የመጀመሪያዎቹን ራዲዮቹን ለገበያ ወጣ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። እስከ ምሽቱ 3 ሰዓት በዚሁ እንሰናበታቸዋለን። ጽዮን ግርማ፣ ቮይቴክ ዞርኒያክ፣ እኔም አስተናጋጃችሁ ሰለሞን አባተ።